በዓለም የስደተኞች ቁጥር በመበራከቱ ከአፍሪካ ከተለያዩ ሀገራት ተሰደው በሊቢያ የሚገኙትን ተቀብሎ የሚያስተናግድ ሀገር ባለማግኘታቸው መውጫ አተው እንደ ቁም እስር በመሰቃየት ላይ ይገኛሉ። የአፍሪካን ችግር በአፍሪካውያን መፍታት በሚለው መርህ ሩዋንዳ የመጀመሪያው አርያ በመሆን ለጊዜው በመጀመሪያ ዙር አምስት መቶዎችን ተቀብላን ለምታስተናግድ በአፍሪካ ሕብረት የሦስትዮሽ የመግባቢያ ሰነድ ፈረመች። በአዲስ አበባ የሩዋንዳ አምባሳደር ወይዘሮ ሆፕ ቱሙኩንዴ ጋዛቱራ ያብራሩታል። በቅርቡ ከአፍሪካ ኅብረት የሰላምና ጸጥታ ኮሚሽነር ጋራ ይህንን የሰነድ ፊርማ ከማጽደቃችን በፊት በጋራ የሰራንበት ጉዳይ ነው። የበላይ ተቋም ለሆነው ለአፍሪካ ኅብረት የማኅበራዊ ጉዳይ ኮሚሽን ምስጋናችንን አቀርባለን። በጋራ ሆነን የሀገር ፕሬዚዳንት ፖል ካጋሜ በወሰዱት የሰብአዊ ውሳኔ መስመር ላይ እዚህ ተገናኝተን አምስት መቶ አፍሪካውያን ስደተኞችን ሩዋንዳ ተቀብላ ለማስተናገድ የሚመለከተውን የመግባቢያ ሰነድ ሶስት ሺህ ስደተኞች ሰነዱ ከሚለው ውስጥ የመጀመሪያውን የአምስት መቶ ቡድን ሩዋንዳ በወሰደችው ኃላፊነት ሰነዱን ለማጽደቅ ነው እዚህ የተገኘ ነው። ተባባሪ ድርጅቶችን እንደ ተባበሩት መንግስታት የስደተኞች ጉዳይ ጽሕፈት ቤት ተያዥነት ካላቸው ተቋማት በቀጣዩ አስራ አምስት ቀናት የሰነዱን ተግባራዊነት ከስፍራው ድረስ ሄደው መመልከት ይችላሉ። ሩዋንዳ ከሊቢያ ስደተኞችን ስታስተናግድ መስፈርቱ በምን አይነት መመዘኛ እንደሚሆን አያይዘው አምባሳደሯ ካስረዱት ውስጥ ዋነኛ የተባለው ላይ በማተኮር So we'll be receiving the initial number of 500. በዚህ ባጸደቅነው የመግባቢያ ሰነድ መሰረት በመጀመሪያ በተባበሩት መንግስታት የስደተኞች ጉዳይ ጽሕፈት ቤት ባለው የመርህ ስልጣን መሰረት የመዘገባቸውን እና በሁለተኛ ደረጃ ደግሞ በሊቢያ ጥገኝነት ፍለጋ ከተመዘገቡት ውስጥ ሕፃናትና ታዳጊ እድሜ ላይ ተመዝግበው ለሚገኙት ነው። በበኩላቸው የአፍሪካ ሕብረት የማህበራዊ ጉዳዮች ኮሚሽነሯ አሚራ ኤልፋዲል የመግባቢያ መሰነድ በፊርማ ባጸደቀበት ወቅት ከተባበሩት መንግስታት የስደተኞች ጉዳይ ጽፈት ቤት ዩንሲአር ጋራ እንደ መፍትሄ በተቀመጠው መሰረት መሆኑን ጠቁመዋል። ኢምፕሊመንቲንግ አወር አጀንዳ ትዌንቲ ሲክስቲ ስሪ ዌን ዩ ስፒክ አባውት አፍሪካ ፋይንዲንግ ሶሉሽንስ ፎር ኢትስ ኦውን ፕሮብለምስ የአፍሪካ ህብረት ባጸደቀው አጀንዳ 2063 በተባለው መሰረት አፍሪካ ችግሮቿን እራሷ ትፍታ የሚለውን መርህ ተከትሎ ነው። ይህንን የመግባቢያ ሰነድ ከሩዋንዳ ጋር የምንፈርመው ለጉዳዩ ትኩረት በመስጠት አፍሪካ ከተጋረጠባት ችግሮች አንደኛውን የሚቀርፈው መሆኑ ነው። ይኸውም ወደ ሶስተኛ ሀገር ለመሰደድ በሊቢያ የሚገኙት እና መፈናፈኛ ያጡትን ስደተኞች የሚመለከትን በመሆኑ ነው። ውይች ኢዝ ዘ ሲቹዌሽን ኦፍ ዘ ስትራንድድ ማይግራንትስ ኢን ሊቢያ። የተባበሩት መንግስታት የስደተኞች ጉዳይ ጽፈት ቤት በዩኤንኤችሲአር በኩል ተጠሪው ኮስማስ ቻንድራ በበኩላቸው ያከሉበት በዚያች ሀገር እስከ ቅርብ ጊዜ ድረስ እንኳን በእኛ በኩል የተመዘገቡት 42,000 ናቸው። ስለ እነዚህ ስደተኞች ደግሞ መፍትሄ ለመፈለግ ከአቅማችን በላይ ሆኖብናል። ይህ ደግሞ ሁላችሁም እንደምትረዱት በዓለም ያለው ሁኔታ በጣሙን ስደተኞችን ለማስተናገድ ምህዳሩ ምን ያህል ውስን መሆኑን መገለጫ ነው። በዚህ ወቅት ነው እንግዲህ ሩዋንዳ ምሳሌያዊ አርአ የሆነችው ከራሷ ለስደተኞች የምታቋድሰው በሊቢያ ያለው ሁኔታ ተስፋ የሚያስቋርጥ ነው። ጌታቸው ተላለ ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ